ሰላም ጤና ስጥልኝ የተወደዳችሁ አድማጮቻችን፣ እንደምንሰነበታችሁ። ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ጥናት ውይይት ጊዜያችን ነው። በዚህ ሩብ ዓመታችን የእግዚአብሔር ተልኮ እና የእኔ ተልኮ በሚል ርዕስ የመጽሐፍ ቅዱስ ጥናት ውይይት እናደርጋለን። ዛሬ እንግዲህ ሰባተኛውን ደግሞ ክፍል ከእናንተ ጋር እንወያያለን። በዚህ ክፍል ላይ ደግሞ የምንመለከተው ጎረቤታችንን መድረስ የሚል ደግሞ ተልዕኮ ይዞ እናገኛለን። በዚህ ክፍል ላይ እንግዲህ አብረውኝ የሚወያዩትን ወንድሞቼን አስተዋውቃለሁ። በእኔ አጠገብ ያለውን ወንድሜ ዳንኤል አቦነህ ይባላል። እንዲሁም ደግሞ በስተግራዬ በኩል ደግሞ ያለው ወንድሜ ደግሞ ዮሴፍ ብርሃኑ ይባላል። እኔም ደግሞ ፕሮግራሙን በመምራት የማገለግላችሁ ወንድማችሁ ሳሙኤል ጃለታ እባላለሁ። እንግዲህ በቀጥታ ወደ ዛሬው ትምህርት ስንገባ ወንድሜ ዮሴፍ የመግቢያውን ጥቅስ ያነበልንና ከዚያ ጸሎት ያደርግልንና ፕሮግራማችንን እንጀምራለን። እሺ፣ የዛሬው የመግቢያ ጥቅስ የሚገኘው ሉቃስ ወንጌል ምዕራፍ 10 ቁጥር 27 ላይ ነው። እንደዚህ ይላል፣ እርሱም መልሶ ጌታ ምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም አይል፣ በፍጹም ሀሳብ ውደድ፣ ባልንጀራንም እንደ ራስህ ውደድ አለ ይላል። እንጸልይ። መልካም እረኛ የወንክ እግዚአብሔር አባታችን እናመሰግናለን። ይህንን ሰዓት ደግሞ በአንተ ፊት ዘመናት ያልሻረውን ይህንን ግሩም ቃል እንድንዋይ ስለፈቀድክ እናመሰግናለን። እግዚአብሔር ወይ በመንፈስ ቅዱስ አማካኝነት ጌታ አባት ሆይ ማስተማር እንድንችል እንድንዋይ እንድታስችለን ዘንድ ለምናለሁ። የሚሰሙት ጆሮችን እንድትከፍትላቸው ዘንድ ለምናለሁ። አእምሯቸው እንድትከፍትላቸው፣ ከአንተ ቃል ጋር ብቻ እንዲጣበቁ ወደ እውነትን እንዲመጡ እውነትን እንዲያውቁ እንድትረዳቸው ዘንድ እንለምናለን፣ በኢየሱስ ክርስቶስ ስም አሜን። እንግዲህ በዛሬው ውይይታችን ጎረቤታችንን የመድረስ ተልዕኮ በሚለው ርዕስ ላይ እንዴት አድርገን እንደምንደርስ እናያለን። መታሰቢያው ጥቅሱ ላይ ቅድም እንዳየ ነው፣ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሃሳብህም ውደድ ይልና እንደውም የዚህ ደግሞ የህግ ማሰሪያው ከኋላ ላይ ያለው ባልንጀራህንም እንደ ራስህ ውደድ የሚላለን። ስለዚህ ዛሬ ብዙ በዚህ ሰንበት ትምህርት ክፍል ላይ የምንመለከተው ባልንጀራዬ ማን ነው? አደለ ጎረቤቴ ማን ነው የሚለውን ክፍል በደንብ እናያለን። ምክንያቱም በዚህ ታሪክ ላይ በኋላ ላይ በደንብ የምንመለከተው የጥያቄዎች ሁሉ ጥያቄ የሆነ ክርስቶስ ኢየሱስ ከአንድ ደግሞ የህግ አዋቂ ጋር ውይይት ሲያደርግ እናያለን። ይህ የህግ አዋቂ ክርስቶስ ኢየሱስን ወጥመድ ሊዘረጋበት አንድ ጥያቄ ይዞ ቀረበ። መልካም የሚመስል በውስጡ ግን ሌላ አይነት ክፋት አጀንዳ የያዘ የዘላለም ሕይወትን እንዲወርስ ምን ላደርግ አለው። ክርስቶስ ደግሞ መጽሐፍትን እንዴት ታይዋለህ፣ እንዴትስ ታነበዋለህ አለው። ይህ ሰው የህግ አዋቂ ነው። መጽሐፍትን የመረመረ ነው። የህግ አካሄድንም የሚያውቅ ነው። ከዚያ እርሱ ብዙ ነገር ከመጽሐፍ ቅዱስ ክፍሎችም ዘረዘረለት። ከዚያ በኋላ ደግሞ መልካም ካለው በኋላ ደግሞ ስለ ወዳጆቹ የሚያነሳውን ክፍል ላይ በደንብ አጠንክሮ እንግዲያው ህግ በሁለት ይታሰራልና አምላክህን በፍጹም ልብህ በፍጹም ነፍስ ውደድ፣ ባልንጀራህንም እንደራስ ውደድ የሚለው ክፍል ላይ ሲደርስ ባልንጀራህን በደንብ መውደድ እንዳለበት ሲያሳየው፣ ይህ ሰው ግን ባልንጀራዬ ማን ነው ብሎ ክርስቶስ ኢየሱስን ሲጠይቀው እናያለን። በሌላ ስፍራ ላይ እራሱ ክርስቶስ ኢየሱስ ሲናገር ከእነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁ ነው ይላል በገዛ አንደበቱ። ስለዚህ ዛሬም እነዚህን ባልንጀሮቻችንን እነዚህን ወዳጆቻችንን በማየት ወደ ክርስቶስ ወንጌል፣ ወደዚህ ተልእኮ ልናመጣቸው እንደሚገባ እናያለን። እስኪ ተጨማሪ ሀሳቦችን ወንድሜ ዮሴፍ ይሰጥበትና ከዚያ እያጠናከር ነው እንሄዳለን። መልካም ሀሳብ አንስተሃል ወንድም ሳሚ። መጽሐፍ ቅዱስ ህግ አዋቂ ክርስቶስን ሊፈት ነው እንደመጣ ነው ዋና አላማው ክርስቶስ ፊት የቀረበው ሳቅ እርቶ ወይም አለማወቁ አሳስቦት ለማወቅ ወይም ወደ እውነት ለመምጣት አይደለም ና ክርስቶስን ሊፈት ነው የሚል ጥያቄ ነው ምክንያቱም ይህ ሰውዬ ህግ አዋቂ ነው በእስራኤል ዘንድ የተከበረ ሰው ነው እንደ ትልቅ ምሁር ነው የሚታየው ህዝቡ ሁሉ የሚያደንቀው የሚመኙት አይነት ሰው ነበር ና ክርስቶስ ደግሞ ብዙ ሰው ደግሞ እንደ መሲያ አድርገው እየተቀበሉ እየመጡበት ስለነበረ ሊፎካከሩ ቃቶት ነበር። እና ክርስቶስ ግን አላማውን አወቀ። የሰውየው አጠያየቅ መሰረቱ ምን እንደሆነ ለምን እንደጠየቀውም ጭምር ሲገነዘብ እናያለን። ያኔ ኢየሱስ ክርስቶስ የመለሰበት ምላሽ በጣም በዘዴ ነበር፣ በብልሃት የተመሰረተ ነበር። አልሰደቡም ወይም አላንቋሸሹም ወይም አልገፋውም ወይም ሰጣገባም አልገባም ወይም አንድ ለሁለት አልተነጋገሩም ነበርና ይህ በጣም ትልቅ የሚያስተምር ነው። የእያንዳንዳችን የልባችን ሀሳብና ፍላጎት ክርስቶስ ያውቃል። ወደ ጸሎት ስንንበረከክ ከምን አንግር የምንጠይቁን ጥያቄ ራሱ ክርስቶስ ያውቃል እና ማንሸውደው አምላክ እንደሆነ በጣም ልንረዳ የሚያስፈልገን ሀሳብ ነው። በብዙ እምነት ተከታዮች ዘንድ፣ በሌላ እምነት ተከታዮች ዘንድ ስለ ክርስቶስ ሊጠይቁን ይችላሉ። በእስልምና እምነት ውስጥ የሚገኙ ወንድሞቻችን፣ ጓደኞቻችን ክርስቶስ ማን እንደሆነ ጭምር ይጠይቁናል እና ያን ጥያቄ በሚጠይቁበት ሰዓት ላይ አንዳንዶች ሊበሳጩ ይችላሉ ወይም ሊናደዱ ይችላሉ። እንደዛ መሆን እንደሌለበት ክርስቶስ ራሱ እየነገረ ነው እና ጥያቄው ምንም ይሁን ምን፣ ዓላማው ምንም ይሁን ምን፣ እኛ ግን በቅን ልቦና እነሱን ለጠየቁን ጥያቄ መመለስና ማገልገል እንዳለብን ክርስቶስ የሚነግረን ሐሳብ አለና አንዳንዶች የምር መልሳችንን የሚፈልጉ አሉ። የምር ተጣምቶ ወደ እኛ የሚመጡ አሉ። ልባቸውን አናቅም። ክርስቶስ ነው ልባቸውን አውቀው የሚመጣውና ክርስቶስ የመለሰው መልስ ያን ነበር። ታዲያ በሕግ መጽሐፍ ያሉም እንዴት ተያለ አንብባለ አለ አንብቤ ያለሁ አለ ስለ አስሩ ሰዓትም በደንብ ጠንቅጎ የሚያቅሰው ነው። ምክንያቱም የሕግ አዋቂ ስለነበረ ነው። በኋላ ግን ክርስቶስ ምን አለ? ባልንጀራን በፍጹም ልብ በፍጹም ሀሳብ እያለ በደንብ አድርጎ ጠየቀውና መጨረሻ ላይ ባልንጀራ እንደ ራስ ውደድ የሚለው ነው። ይህ ሀሳብ አልተዋጠለትም ለዚህ ሕግ አዋቂ ሰውዬ። ይሄ ትልቅ የሚያስተምር ነገር አለ። የዘላለም ሕይወት ልናገኝ የምንችል ዋነኛ ጠቂ ይሄ ነው። ባልንጀራችንን ማን ነው? በዙሪያችን የሚኖሩ ሰዎች አሉ። ከሰው ጋር ነው የምንኖረው። ሰው በባህሪው ማህበራዊ ፍጡር ነው። ማህበራዊ ፍጡር እስከሆነ ድረስ ከሰዎች ጋር በሚኖርበት እንቅስቃሴዎች ውስጥ ለሰዎች የሚሰጠው ቦታ ምንድን ነው የሚል ነው። ዮሐንስ ላይ ምንድን ነው የሚለው? ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። አንደኛ ዮሐንስ ምዕራፍ ሶስት ቁጥር አስራ አምስት ላይ ጥላቻ በራሱ ማለት አክሽኑ አይደለም እኮ ገና ሀሳቡ ራሱ ካለ ወንድምን እንደጠላ አድርጉ ክርስቶስ እየነገረን ነው ማለት ነው እና ለእነዚህ ሰዎች ከጠላቸው ይልቅ መውደድን እንድንሰጣቸው ፍቅርን እንድንሰጣቸው እየነገረ ነው። ያ እውነት ነው ክርስቶስ የነገረው። መዝሙረኛ ዳዊት መዝሙር 119 ቁጥር 105 ላይ ምንድን ነው የሚለው ቃሌ ለእግሬ መብራት ነው ለመንገዴም ብርሃን ነው የሚለው እና ለዛ ሰውዬ የመለሰለት መልስ ነው። ወደ መጽሐፍ ቅዱስ የበለጠ እንዲያነበር ወደ እውነቱ እንዲመጣ በፍቅር ነበር ክርስቶስ የነገረው እና ይሄ ለወንጌል አካሄድ በጣም ትልቅ የሚያስተምር ነገር ነው። ሰዎች በብዙ ነገር ሊጠይቁን ይችላሉ። ኦም ብሎ ሊጠይቁን ይችላሉ ሊፈትኑን፣ ሊጠይቁን ይችላሉ ወይም ሳያውቁም ሊጠይቁን ይችላሉ። እኛ አናውቃቸውም፣ የልባቸውን ፍላጎት እና ሀሳብ አናውቅም። እግዚአብሔር ብቻ ነው የሚያውቀው። ለእነዚያ ሰዎች ግን ክርስቶስ የመለሰበት መንገድ ግን በጣም ወሳኝ ነው። ክርስቶስ የመለሰው ምንድን ነው? በዘዴና በፍቅረ የምላሽ እንደመለሰለት ልሶ ይነግረናልና ይህንን ማድረግ እንድንችል እግዚአብሔር ያስተምረናል። እንድናደርገውም ይፈልጋልና ማድረግ እንድንችል ደግሞ እግዚአብሔር በጸጋ ይወርዳል። ሜን ወንድሜ ዮሴፍ፣ እግዚአብሔር አብዝቶ ይባርክ። በቀጣይ ክፍል ደግሞ ይህንኑ ክፍል ደግሞ በሌላ ሁኔታ ደግሞ እንመለከተዋለን። እስኪ ወንድሜ ዳንኤል ደግሞ ቀጠል። እሺ በዚህ በሉቃሳስ ማነ በሉቃስ አስር ላይ የተገለጸው ወይንም ይህ የሕግ አዋቂ ተብሎ የተጠቀሰው ሰው እንግዲህ የራሱን እውቀት ለማሳየት፣ እንዲሁም ክርስቶስን ለመፈተን ያ ሁልጊዜ ካህናት እንደሚያደርጉት እሱም እንደዛ ለማድረግ ነበር ወደዚህ ቦታ የመጣው ግን በመለሰው መልስ ተቆርጦ ይጣል። እሺ ወንድሜ ዳንኤል፣ እስኪ በቀጣዩ ክፍል ላይ ደግሞ ምን አይነት እይታ እንዳለ ደግሞ እስኪ ቀጣዩን ክፍል ደግሞ ቀጠልልን። እሺ በሉቃስ አስር ላይ እንግዲህ የምንመለከተው ይህ የህግ አዋቂው ተብሎ የተጠቀሰው ሰው እንግዲህ ወደ ክርስቶስ የመጣው አንደኛም ራሱን እንደ አዋቂ ሰዎች እንዲመለከቱት ሲመልስም በኮንፊደንስ ነው ሲመልስ የነበረውና ከዛ በኋላ ክርስቶስ ግን ምንድን ነው ሊኮንነውም አልፈለገም፣ እንደ በደለኛም በሰዎች ፊት ሊያሳጣው አልፈለገም እና ለእኛም ይህ ታሪክ የሚቀርልን ለእኛም የሚቀርልን ነገር እንዳለ ያስረዳናል እና ባልንጀራህን እንደ ራስህ ውደድ ብሎ ራሱ የመለሰው መልስ እንግዲህ ባልንጀራ ተብሎ የተጠቀሰው ወይንም በዙሪያችን ያሉ ሰዎች ጠቅላላ መውደድ እንዳለብን ያስተምረናልና ኢየሱስ ምን ብሎ መለሰለት? ያንን መጀመሪያ ክፍል ላይ የተመለከትነውን ወይም ሀያ ሰባት ላይ ያለውን ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሀሳብህ ውደድ፣ ባልንጀራህንም እንደ ራስህ ውደድ ብሎ የሕግ አዋቂው ከተናገረ በኋላ ክርስቶስ ቀጥታ የመለሰለት መልስ ምንድን ነው? የመጀመሪያው እውነት መለስክ አለው። ከዛ በኋላ ምን አለው? ይህን አድርግ በሕይወትም ትኖራለህ ብሎ መልስ ሲመልስለት እንመለከታለን እና ማወቅ ብቻ ሳይሆን ማድረግና ያንን ነገር መኖር እንዳለበት ሲናገር ነበር እና ይህን ሀሳብ ሲናገር እንግዲህ በዛ ሰዓት ቅዱሳነን ብለው የሚያስቡ ሰዎች ወይንም የእግዚአብሔር እንትኖች ነን ብለው የሚያስቡት የህግ መምህራን የሚሆኑ ካህናት የሚሆኑ በእነሱ ዘንድ የተጠሉ ወገኖች ነበሩ። የማይደገፉ ሰዎች ነበሩ። ድሃ የተባለውን ሰው ያገሉ ነበረ። በቃ ቅዱስ ናቸው እነሱ ኢቨን ከነኳቸው የሚያረክሷቸው ሰዎች ሁሉ እንዳሉ እንትን ይል ነበር መጽሐፍ ቅዱሳችን ይናገራልና፣ በጣም ለውጭው እንትን የሚጋፋ አይነት ስፕሪት ነበረ በእነሱ መሀል የነበረው። ጭራሽ እንድትሳቀቅ ያደርግሃል። እነሱ ስታይ ወይኔ ኃጢአት ስሰራ እንዳያይኝ የምትለው አይነት ሰው ነበሩና እግዚአብሔር ግን ምንድና ያለው ባልንጀራህን እንደ ራሱ ውደድ ብሎ ሲናገረው ከዛ እውነትን ተናግረሃል ግን ምን አድርገው ያንን ነገር አድርገው ብሎ ሲናገረው እንመለከታለን። እና ያዕቆብ ሁለት አስራ ሰባት እስከ ሀያ ሁለት ላይ እንግዲህ ስለ ሕግና ስራ ይናገራል እና የእግዚአብሔርን ምንድ ነው ቃል ማወቅና ወይንም የቃሉን እውቀት መያዝና መተግበር የሚለያዩ ነገሮች አይደሉም። መተግበር መኖር አለበት። አንድ ሰው እግዚአብሔርን በፍጹም ልቤ፣ በፍጹም ሀሳቤ፣ በፍጹም ነፍሴ እወዳለው ካለ በእግዚአብሔር ቃል መመላለስ አለበት፣ መጸለይ ያለበት ለሌሎች መትጋት አለበት። እንደገና ደግሞ በዛ ፍሎ ውስጥ ማለፍ እንዳለበት ይናገራልና ሁሉንም ለእኔ ያሳልፎ የሚሰጥ እንግዲህ በሰማይ ታላቅ በረከት አለው ብሎ ራሱ ክርስቶስ ይናገራልና፣ በዚህ ታሪክ ውስጥ እንግዲህ የምንመለከተው የዘላለም ሕይወትን ለመውረስ ቅድም ዮሴፍን ብሎታል ሳሚ ስትናገረው ነበረ። በእግዚአብሔር ሀሳብ ውስጥ መሄድ፣ ለባልንጀሮቻችን መድረስ፣ መልካም መሆን፣ ክርስቶስን ራሱን መምሰል ጴጥሮስ ማነው? ጳውሎስ እኔን ምሰሉ ብሎ ሲናገር የነበረው ምንድን ነው? መምሰል እንዳለብን ስላመነበት ነው። ያንን ነገር እና ያንን ሀሳብ ከዚህ ከማክሰኞ ክፍል ላይ ወይንም ከዚህ የዘላለም ህይወት ለመውረስ ከሚለው ሀሳብ ላይ እናገኛለን። እኔ ተረዳሁት ይህን ነው። እግዚአብሔር ባርክ፣ እግዚአብሔር ባርክ ወንድሜ ዳንኤል። በእርግጥም ይሄ ትልቅ የሆነ ዘላለማዊነትን ሊያስገኝ የሚችል ታላቅ ዕድል ነው። ስለዚህ በዚህ ዘላለማዊነትን በሚያስገኝ ታላቅ ዕድል ውስጥ ሁላችንም የምንናፍቀውን ጥያቄ ነው የጠየቀው። ይህ ሰው ተራ ጥያቄ አልነበረም። የዘላለም ሕይወትን ወርስ ዘንድ ምን ላድርግ የሚል ነው። እንግዲህ በዚያ ንግግር ውስጥ ደግሞ ሌላ ታሪክ በኋላ ላይ ሲነሳ እናያለን። እንደውም ክርስቶስ ኢየሱስ ስለ ሳምራዊው ደግሞ መልካሙ ሳምራዊ ደግሞ ምሳሌ ሲያነሳ ነበረ። እንግዲህ አንድ ሰው አይሁዳዊ የሆነ ወደ ገበያ ወይ ወደ መንገድ እየወጣ ነበረ መንገድ ላይ ግን ያላሰበውና ያልገመተው አደጋ ገጠመው። በዛ የሰው እርዳታ በሚያስፈልገው ጊዜ ደግሞ በጎኑ አንድ ሌዋዊ አለፈ፣ አይቶት ሄደ። ከዚያ በኋላ በኋላ ላይም ካህን መጣ፣ እርሱም አይቶት ሄደ። በኋላ ላይ ግን ከነርሱ ወገን ውጭ የሆነ ሳምራዊ ደግሞ መጣ። ከዚያ በኋላ ቀረበው፣ አየው፣ አዘነለት፣ አገለገለው። ይህንን ስናይ እንግዲህ በቀጣዩ ክፍል ላይ ራሳችንን እንደምንወድ እንዴት አድርገን ደግሞ ሌሎችን እንወዳለን። እስኪ ወንድሜ ዮሴፍ በዚህ ላይ ምን ሀሳብ አለ? ጥሩ ሀሳብ አንስታችኋል። ዳኒም ሳሚም ተባረኩ። ማቴዎስ እና ሉቃስ ሁለቱ የወንጌል ጸሐፊያን ስለዚህ ሕግ አዋቂ ክርስቶስ ስለሰጠው መልስ የጻፉበት ሁኔታ በጣም የሚመሳሰል ነገር ነው። ማቴዎስ ምራፍ 22 ቁጥር 37 እስከ 40 እንዲሁም ሉቃስ ወንጌል ምራፍ 10 ቁጥር 27 እስከ 28 ላይ እነዚህ ሁለቱ የጸሐፊያን ስለ ክርስቶስ ለጋዋቂው ስለ መለሰው መልስ የገለጸልን ነገር አለ። እንግዲህ እዚህ ጋ የተናገረው ነገር አንድ ነገር ነው። የዘላለም ሕይወት እንዳደርግ ይህ ሰውዬ ሁለት ነገሮችን ማድረግ እንዳለበት እየነገረው ነው ያለው እና እነዚህ ሁለቱ ነገሮች በጣም ቀላል ነገር ናቸው። ስንጨምቃቸው የሁለቱም ነገር ስንጨምቃቸው ፍቅር ወደሚል ሀሳብ ይሰጠናል። ክራይስት ኦብጀክት ሌሰን የሚል መጽሐፍ አለ እና በዚሁ አጋጣሚ ይህንን ፕሮግራም የምትከታተሉ በሙሉ ይህ መጽሐፍ ወደ አማርኛ ተተርጉሟል። የክርስቶስ ምሳሌያዊ ትምህርቶች በሚለው ና በመጨረሻ በምንገልጽላቸው አዳራሽ የስልክ አድሬስ ላይ ብትደውሉ መጽሐፉን በቀላሉ ታገኙ የምትችሉበት አጋጣሚ አለ ና በዚህ መጽሐፍ ላይ ገጽ አርባ ዘጠኝ ላይ ፍቅር በሰማይና ና በምድር ያለው የአምላካዊ መንግስት መሰረታዊ መርህ ነው ና የእግዚአብሔር መንግስት የተመሰረተው በፍቅር ላይ ነው። እንዲሁም የክርስቲያን ባህርይ ወይም ክርስቶስን የሚያውቅ ክርስቶስን የሚከተል ሰው ሁሉ በፍቅር ላይ መሰረት ሊሆን ይገባል። በዛ ላይ መገንባት ያለበት የሚለው እና ቀጥ ብሎ እንዲሄድ እንዲቆም፣ እንዲጸና ይህንን ዓለም ማሸነፍ የሚችለው ፍቅር ላይ ሲመሰረት ብቻ ነው እና ግን በምድር ላይ በሚኖርበት ሳ ላይ ፈተናዎች፣ ማዕበሎች፣ ችግሮች ይመጣሉ። መቋቋም የሚችሉ አሁንም በምድን በፍቅር ነው የሚል ሀሳብ ይሰጠናል መጽሐፉ ላይ እና ፍቅር በጣም ወሳኝ ነገር እንደሆነ ለሰው እየነገረ ነው። በተመሳሳይ ሁኔታ አዋርያ ጳውሎስ ወደ ገላትያን ሰዎች በላከላቸው መጽሐፍ ላይ ምንድን ነው ገላትያ ምዕራፍ አምስት ቁጥር አስራ አራት ላይ ህግ በአንድ ቃል ይፈጸማል። ያ ቃል ባልንጀራን እንደራስ ራስ ውደድ ወይም ፍቅር የሚል ሀሳብ ሰጥቷልና፣ ጳውሎስ እየነገርን ያለው አምላክን መውደድ ማለት በተግባር ለሌሎች ሰዎች ስናሳይ ነው ማለት ነው። የእግዚአብሔር ከሰጠን ህጎች መካከል አንዱ አስር ህጎች አሉትና፣ ያ የሞራል ህግ የምንለው ህግ ከአንድ እስከ አራት አምላክህን መውደድ ሲሆን ከአምስት እስከ አስር ያለው ህግ ግን ባልንጀራ እንደ ራስህ ውደድ የምንገልጽበት አባትና እናትን ማክበር፣ አለመግደል፣ አለማመንዘር፣ አለመስረቅ፣ በባልንጀራ ላይ ባሰት አለመመስከር፣ የባልንጀራን ነገሮች በሙሉ አለመመኘት ለሰዎች የምንገልጥበት በተግባር የምንገልጥበት ነው። ያ ፍቅር ከቃል ከቴዎሪም ከቃል አልፎ በተግባር መገለጥ እንዳለበት ሐዋርያ ጳውሎስ እየነገረን ያለ ነው። እዚጋ እና ጻዲቅ በእምነት ይኖራል ያ እምነት ባዶ ነገር አለም ወይም የተደበቀ ነገር አይደለም፣ ወይም የማይታይ ነገር አይደለም። እምነት የሚገለጥ የሚታይ ነገር ነውና፣ ለዚህ ነው እምነት በስራ ይገለጣል ብሎ የሚነግረን ሀሳብ አለ። ሌላኛው ዘ ጳውሎስ በአንደኛ ቆሮንጦስ ምዕራፍ 13 ላይ በዚህ ቦታ ላይ በጣም የሚገርመኝ ነገር አለ። ፍቅር አይመካም፣ ፍቅር አይታዩ የሚልና አንድ ግድድሮች እዚህ ጋር ልሰጣችሁ የምፈልገው ነገር ምንድን ነው? ፍቅር በሚለው ቦታ ላይ የራሳችንን ስም የምናስገባው የሚል ሁሌ ሀሳብ አለኝ። ምክንያቱም ፍቅር በሚለው ቦታ ላይ የራሳችን ስም ስናስገባ ያኔ ትክክለኛው የፍቅርን ተግባር እንረዳለን ብዬ አስባለሁ እና እዛው ላይ መጽሐፍ ላይ ቁጥር አንድ ላይ ምን አለ ሰው እንደሚጮኸው ነሐስ እንደሚሸዋሸው ጸናጽል እውቀት አለ ቢል ትልቅ ስራ እሰራለሁ ቢል በእግዚአብሔር ላይ ትልቅ እምነት አለ ቢል ራሴ ለሌሎች ሰዎች አሳልፌ ሰጣለሁ ብሎ ቢናገር ፍቅር ግን ከሌለው ዋጋ የለውም የዛ ሰውዬ ስብከቱ እምነቱ እውቀቱ አስተሳሰቡ ዋጋ ቢስ ይሆናል እና ለዚህ ነው እምነት ተስፋ፣ ፍቅር ይኖራሉ፣ እምነት ግን ከሁሉም ጸንቶ ይኖራል ብሎ የሚነግር እናስባለንና፣ እንደ አጠቃላይ ስናየው ራሳችንን እንደምንወደው ሌሎችን መውደድ ነው። ራሳችንን በምናይበት እይታ ሌሎችን ማየት ነው። ራሳችን በምንሄድበት አቅጣጫ ሌሎችን ሰዎች ማየት ነውና ክርስቶስ ያስተማረው ነገር ለዚህ አዋቂ የተናገር ነውና፣ ለወንጌል መሰረቱ ፍቅር ነው። በፍቅር ነው የምንሰብቀው፣ በፍቅር ነው ደግሞ የምናድነው እንጂ በጥላቻ ወይም በነቀፌታ ያንን ነገር ማድረግ እንደሌለብን ኢየሱስ ክርስቶስ ይናገራልና ፍቅር የሰማይ የምድር ሁሉ የአምላካዊ መንግስት መር እንደሆነ መጽሐፍ ቅዱስ ይነግረናል። እግዚአብሔር ይባርክ ወንድሜ ዮሴፍ። እንግዲህ ይሄ ነው አምላክህም በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ኃይል ውደድ፣ ባልንጀራ እንደ ራስ ውደድ ማለት ይሄ ነው። ምክንያቱም በክርስቶስና በዚህ እንግዲህ ህግ አዋቂ መካከል የነበረው ግንኙነት ውስጥ ምንም እንኳን ሁለቱ እርስ በርስ ቢነጋገሩ በዙሪያቸው ግን አድማጭ የሆኑ በዙሪያቸው ደግሞ ተመልካች የሆኑ ሰዎች አሉ። አንደኛው ይሄ ነው። ሁለተኛው ደግሞ ራሱም ህግ አዋቂውም ጭምር አለ። ስለዚህ ለዚህ ህግ አዋቂ አስተማሪ በሆነ መንገድ ክርስቶስ ኢየሱስ መልስ ይሰጠው ነበረ። ሁለተኛ ደግሞ ለእነዚያ በዙሪያው ለነበሩት ደግሞ አድማጭ ተመልካቾች ደግሞ ለእነርሱም ደግሞ በሚረባቸው መንገድ ክርስቶስ መንገዱን ያሳያቸው ነበረ። ሁለት አይነት መልእክት ነበረ። ከዚያ ውጪ ደግሞ አንዳንድ ጊዜ ራሳችንን ዝግ አድርገን ባስቀመጥንበት ቦታ ላይ ምን ያህል ክፍት መሆን እንዳለብን እንግዲህ ያንን አይሁዳዊ ሊነኩት ያልፈለጉትን እንደውም እነርሱ ሰማርያውያን ናቸው፣ እነርሱ ኃጢአተኛ ናቸው፣ እንደዚህ ብለው ይፈርጇቸው የነበሩትን እንደ ራስህ አድርገህ ውደድ እያለ ባልንጀራው ማን እንደሆነ ሲያሳየው እንደነበረ እናያለን። በዚህ ታላቁ ተልዕኮ ላይ ሁላችንም የአንድ አባት ልጆች ነን፣ ሁላችንም የአንድ አገር ዜጎች ነን። ስለዚህ ዛሬ ወንጌልን ያለ ልዩነት ወንጌልን ያለ መደብ ለምድራችን ወገኖች ሁሉ ልናደርስ ተጠርተናልና፣ ያንን ደግሞ እንድናደርግ እግዚአብሔር ይርዳን። እስኪ በቀጣይ ክፍል ደግሞ ምናልባት ምናልባት አንዱን ክፍል አጉልተን ብናየው በዚህ ሳምራዊ ሕይወትና በሳምራዊው ታሪክ ላይ ደግሞ ምን አዲስ ትምህርት አለ? እስኪ ወንድሜ ዳንኤል እድሉ ልስጥ። እሺ፣ ሁለታችሁም አሪፍ ሀሳብ ስታችኋል። እግዚአብሔር ይባርካችሁ። በተለይ ስለ ፍቅር የተነሳው ሀሳብ ልቤን እኔነት የሚባለው ነገር ወይንም ይሄ የራስ ወዳድነት ባይኖር ኖሮ ኃጢአትም ባልኖረ ነበር። እንዲሁም ደግሞ ለጋስነትም በቃ በተትረፈረፈ ነበረ። ከራሱ ከሰይጣን ጀምሮ ስንነሳ እኔነት ነው ወደዚህ ነገር ላይ ሁሉ እንድንደርስ ያደረገን እና እኔ ብለን ስንቀ ሁልጊዜ እኔ የሚለው ሀሳብ ከመጣ ወይንም የሆነ እንትን ስንል ገደብ እንዳለን እናሳያለን እና መጽሐፍ ምንድነው ይሄ ወንጌል ስራ ላይም ስንመጣ እኔ የሚል ሀሳብ ይዘን ስንመጣ የሆነ ነገርም ፉርሽ እናደርጋለን። ቀጥታ አንተ ሌላ ኃጢአት ውስጥ ነው ያለኸው ስለዚህ ወንጌልን ልስበክህ እያል ነው ነው ምናለ የሆነች መስመር አለች መሀል ላይ አንተ በዛ ሳይድ ነህ፣ እኔ በዚህ ሳይድ ነኝ። ስለዚህ ላስተምርህና ወደ እኔ ላምጣህ ነው። ይሄ ደግሞ ትክክል አይደለም እና ኤለን ኋይትም ትናገራለች አድቬንስት ነኝ ብላችሁ አትስበኩ ትላለች እና ወንጌልን እንደ ራሱ እንደ ወንጌልነቱ ነው ማቅረብ ያለብን እንጂ ከአድቬንስ ቤተ ክርስቲያን የመጣ ነው ወይንም ደግሞ ከዚህ ቤተ ክርስቲያን የመጣ ነው ወይንም እንዲነን ብለን መስበክ እንደሌለ አንድ የሚያስማማን መጽሐፍ ቅዱስ አለ። በዛ ውስጥ ግን በንግግሮች መሀል ምን ማለት እንዳለብን ወንጌልን ማስተማር እንዳለብን ይናገራል እና እዚህም ጋር ክርስቶስ የተናገረው ያን ነው። መጨረሻ በግድድሮሾቹ መሀል ይህ ሰው ይህን ሰው ምን ብሎት ያንን አድርግ ብሎ በ መጨረሻ ላይ ሲናገረው ሰላሳ አምስት ላይ ሰላሳ ሰባት ላይ ኢየሱስም ሂድ አንተም እንዲሆ አድርግ ብሎ የዚህን ሀሳብ መደምደም ያሳየዋልና በዚህ ሀሳብ ውስጥ እንግዲህ ሳምራዊው ሰው የሰራው ሀሳብ የሰራው ስራ ለብዙዎች ምስክር የሚሆን ነበረ። እና የህግ ሰው አይደለም የምንድነው የምንድነው የእግዚአብሔር ቃል እውቀት አልነበረውም። ይህ ሰው ግን ደግሞ የእግዚአብሔር መፍራት በውስጡ ነበረ፣ የተግባር ሰው ነበረ እና ቅድምም ጆሲ ሲያነሳው ነበረ እና ይሄ ልንክደው የምንችለው አይነት አይደለም። መልካምነት፣ በነገራችን ላይ ህግ አይደለም፣ ምክንያቱም እንደ ህግ አይደለም። ሁሌ የምንስማማበት አንድ ታሪክ አለ አደለ፣ የኖህም ይሁን የሎጥ ከተማ የጠፋችው ከህግ በፊት ነው። ለምንድነው እግዚአብሔር ገና ስንወለድ ጀምሮ የሚሰጠን በረከት ስላለ የህግ በረከት አለ። አእምሯችን ውስጥ የሚቀመጥ በረከት አለ። እና በዚህም ሀሳብ ላይ እንግዲህ ስንመለከት ምንድ ነው በማስተማር ውስጥ ይህንን ሰውዬ እንደመለሰው እና ሰውየውም እንግዲህ በመስማማት ውስጥ እንደሄደ እንመለከታለን። እና ይሄ ምንድ ነው ለጋስነታችን ብዙ ጊዜ ብዙ ታሪኮችን ማንሳት ይቻላል። ከዚህ ጋር በተያያዘ ብዙ ሰዎች አድሬስ የሚያደርጉት እምነቶች ጭምር ሰዎችን አድሬስ የሚያደርጉት በዚህ በለጋስነት ሀሳብ ነው እና ሰይጣን በለጋስነት ሀሳብ ክፉ ሀሳቡን ያራምዳል። እኛስ በለጋሶች ከሆንን ብዙዎችን አድሬስ እንደምናደርግ በዚህ ሰዓት ሰው የምንድን ነው? ተስፋ መቁረጥ ስሜት ውስጥ ያለ በጣም ብዙ ሰው አለ። የእግዚአብሔር ቃልን የሚፈልግ ሰው አለ። ረሃብ ያለበት ሰው አለ። የልብስ ጦት ያለበት ሰው አለ። ሼልተር የሚፈልግ ሰው አለ እና በዚህ ውስጥ ብዙዎችን አድሬስ ማድረግ እንደሚቻል መድረስ እንደሚቻል መጀመሪያ ኒዱን ከሰጠ ነው ከዛ በኋላ የእግዚአብሔርን ቃል ለመስማት የእምቢ የማይልበት የሚልበት ምንም ምክንያት እንደሌለ እንመለከታለንና እዚህ ጋር ከዘመናት ምኞት ክፍል ሀምሳ ሶስት ላይ የተወሰደ አንድ ሀሳብ አለ። ስለዚህ ባልንጀራ ማን ነው የሚለው ጥያቄ ለዘለ አለም መልስ አግኝቷል። በዚህ ሀሳብ ውስጥ ለዘለ አለም መልስ እንዳገኘ እንመለከታለንና ክርስቶስ ባልንጀራችን ማለ ባልንጀራችን ማለት እኛ የምንገኝበት ቤተ ክርስቲያን አባል ብቻ እንዳልሆነ አሳይቷል። ዘር፣ ቀለም፣ የመደብ ልዩነት የለውም። ጎረቤታችን የእኛን እርዳታ የሚፈልግ ሰው ሁሉ ባልንጀራችን በጠላት የተጎዳና የቆሰለ ነፍስ ሁሉ ነው። ጎረቤታችን የአምላክ ንብረት የሆነ ሁሉ ነው። የአምላክ ንብረት የሆነ ሁሉ ለእርሱ ይገባል ብለን ከተማመንን እንግዲህ በዘር፣ በቋንቋ፣ በጥላቻ ኢቭን ለጠላቶቻችን ሁሉ መልካምን እንድናደርግ መጽሐፍ ቅዱሳችን ያስተምረናል ማለት ነውና የደጉ ሳምራዊ ታሪክ የሚያሳየን እንግዲህ ከከምንድ ነው እግዚአብሔርን መፍራት ወይንም ከማወቅ በላይ በተግባር ውስጥ መገኘት፣ ምን ያህል ለሰዎች አዛኝ እንደሚያደርገንም ጭምር ሀሳብ ሰጥቶን ያልፋልና ቅድም ጆሲ እንዳለው ፍቅር ይታገሳል ሲል እኔ ይታገሳለሁ ወይ? ፍቅር አይታበይም ስል እኔ አልታበይም ወይ? እያለን ስማችን እየተካም ብንሄድ ብዙ ጉድለቶቻችን እናገኛለን። በዛ ደግሞ በጸሎት ውስጥ እኛ አንችልም፣ ባለፈው ክፍል ላይም ስንመለከተው ነበር። እግዚአብሔር ግን በእኛ እንዲሰራ መጸለይ መቻል አለብን እና በዛ ውስጥ ደግሞ እግዚአብሔር እንደሚሰራን ያሳያል። ወደ ሳሚ መልሷለሁ ሐሳቡን ተባረክ። እግዚአብሔር ይባርክ ወንድሜ ዳንኤል። እንግዲህ በመጨረሻ አንድ ግድድሮች ደግሞ በዚህ ሳምንት የተዘጋጀልን አለ። ልክ እንደዚህ እንደ መልካሙ ሳምራዊ ይህ መልካሙ ሳምራዊ ያለውን ገንዘብ ሁሉ አውጥቷል አደል? ከዚያ አልፎ ደግሞ ኃላፊነት ወስዷል። ከዚያ ዝቅ ብሎ ደግሞ ኪሳራ ውስጥ ገብቷል። ከዚያ አልፎ አህያው ላይ ወርዶ ያንን ደግሞ አይሁዳዊ ደግሞ ረድቶታል። ይህን ያህል መስዋዕት ከፍሏል። ዛሬ ደግሞ በዚህ ግድድሮች ውስጥ አንድ የምንቀርበው ሰው ምናልባት ከእኛ እምነት ውጭ ሊሆን ይችላል። ወይም ደግሞ ከኛ ሁኔታ ውጭ የሆነ ሰው ቢኖር ለዚያ ሰው መጀመሪያ ላይ እንጸልይለት፣ ከዚያ በኋላ ክርስቶስ ኢየሱስን እናሳየው። ሌሎች ደግሞ እንደዚህ ሳምራዊ ጥንቃቄ የሚያስፈልጋቸው ሰዎች ደግሞ ካገኘን እነዚያ ጥንቃቄ የሚያስፈልጋቸውን ሶስት ሰዎች እንምረጥ፣ ከዚያ በኋላ ለእነርሱ እንጸልይላቸው፣ ከዚያ ደግሞ ለእነርሱም ደግሞ በዚህ ሳምንት ውስጥ እንድንቀርባቸው እንቀርባለን። እግዚአብሔር ቢረዳን ብንኖር በቀጣይ ሳምንት ይህን እናደርጋለን። ለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ለሚኖራችሁ ጥያቄና አስተያየት በመልእክት ሳጥን ቁጥራችን 145 ወይም ደግሞ በስልክ ቁጥራችን 0910828182 ላይ ብትልኩልን ሐሳባችሁን፣ ጥያቄያችሁን ልናስተናግድ ዝግጁ ነን። እንግዲህ እግዚአብሔር ቢረዳና ብንኖር ደግሞ ቀጣዩን ክፍል ሳምንት እንወያያለን። የእግዚአብሔር ጸጋ ሰላም ይብዛላችሁ። ተባረኩ። መልካም ሳምንት። እግዚአብሔር ከሁላችን ጋር ይሁን።